ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሚያዝያ 22 2012 ዓ ም ዝግጅታችን ጀመረ። ሀርም ማድረግም ጉዳት የሚባለው ነገር በቦርዱ አስተያየትም ተቀባይነት የለውም በሚል ነው የወሰድነው እንጂ የትኛው ቫይረስ የቱ ጋር አለ ወይም የትኛው እንደዚህ በሚለው አሁንም ቢሆን ምርጫ ቦርድ ያንን አሰስ አድርጎ ወስኖ የሚያስተላልፈው ውሳኔ አይኖርም ማለት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ ናቸው መጪው ሀገራዊ ምርጫን በተመለከተ ቦርዱ ስላሳለፈው ውሳኔ የሰጡትን ማብራሪያ በዕለቱ አብይ ርዕስ እናስደምጣችኋለን ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ ዝግጅቶቻችንን በፌስቡክ ላይቭ እና አህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ ንጉሱ ታምሬ ስርጭቱን ያቀናብርልናል አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናመሻችሁ አድማጮቻችን ዜናውን የማንብላችሁ አዳነች ፍሳዬ ነኝ። ኮቪድ-19 ወረርሽኝ በኢትዮጵያ ምጣኔ ሀብት ላይ የሚያስከትለውን አሉታው ጫና ለመቀነስ ያስችላሉ ያላቸውን የተለያዩ የፖሊሲ ውሳኔዎች ማሳለፉን የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ መግለጻቸው ተዘግቧል። ወረርሽኙ በተለይ ዝቅተኛ ገቢ ያላቸው ዜጎች ላይ የከፋ ጉዳት እንዳያደርስ መንግስትና ህብረተሰቡ ርብርብ እያደረገ ነው ሲሉ ዶክተር ኢዮብ ተካሌ እንደገለጹ ተዘግቧል። መንግሥት ቀደም ሲል ኮሮና ቫይረስ በምጣኔ ሀብት ላይ የሚያደርሰውን ጫና ለመቀነስ ሲል በተለይ በውጭ ንግድና በአገልግሎት ዘርፍ ለተሰማሩ ተቋማት ባንኮች አስፈላጊውን የገንዘብ ሽግሽግና ተጨማሪ ብድር እንዲያቀርቡ ማድረጉን ገልጸዋል። የፌዴራል መንግስት ከ1997 እስከ 2007 ዓ ም ድረስ ውዝፍ የግብር ዕዳ ላላቸው የቢዝነስ ተቋማት ሰርዞላቸዋል። ሙሉ የፍሬ ግብሩን በአንድ ጊዜ የሚከፍሉ ተቋማትም የአንድ መቶ ቅናሽ እንደሚደረግላቸው ሚኒስትር ዴኤታው ተናግረዋል። በወረርሽኝ ምክንያት ለተከራዮቻቸው የቤት ኪራይ እፎይታ ለሰጡት ግለሰቦችና ተቋማት የኪራይ ገቢ ግብር እንደሚሰረዝላቸው ተገልጿል። በገቢ መቀዛቀዝ ምክንያት ለሰራተኞቻቸው ደሞዝ መክፈል ያልቻሉ ተቋማት ደግሞ ለሰራተኞቻቸው የሚከፍሉትን የአራት ወራት የደሞዝ ግብርን አስቀርተው ለሰራተኞቹ ደሞዝ ክፍያ እንዲያውሉት ውሳኔ መተላለፉን የኢትዮጵያ የዜና አገልግሎት ዘግቧል። በኢትዮጵያ ባለፉት 24 ሰዓታት ውስጥ በተደረገው 1408 የላብራቶሪ ምርመራ አንድ ሰው በኮሮና ቫይረስ መያዛቸው እንደተገለጠ የጤና ሚኒስቴር አስታውቋል። በአጠቃላይ በኢትዮጵያ የኮሮና ቫይረስ የተገኘባቸው ሰዎች ብዛት 131 መድረሱ ታውቋል። ቫይረሱ የተገኘባቸው ግለሰብ የ45 ዓመት ዕድሜ የሆኑ የባህር ዳር ነዋሪ ሴት መሆናቸውና በቫይረሱ ከተያዘ ሰው ጋር ንክኪ እንዳላቸው የጤናው ሚኒስቴር ዛሬ በፌስቡክ ገጹ ጠቁሟል። ኢትዮጵያ ውስጥ በአጠቃላይ የኮሮና ቫይረስ ምርመራ የተደረገላቸው ሰዎች ብዛት 17842 መሆኑን የጤናው ሚኒስቴር ገልጿል። አንዳንድ የአፍሪካ ሀገሮች የኮሮና ቫይረስን መተላለፍና መስፋፋት ለመቆጣጠር በሚል ያወጧቸውን ገደቦችና ድንጋጌዎች ለማስፈጸም ወታደሮቻቸውን ማሰማራታቸው በብዙዎች ዘንድ ስጋት አሳድሯል። ስጋቱ በተለይ ግጭት በተለመዱባቸው አካባቢዎች ይበልጥ ማየሉ እየተነገረ ነው። ሳሌም ሰሎሞን ያጠናቀረችውን ዘገባ ሰሎሞን አባተ ያቀርበዋል። ደቡብ አፍሪካ ያወጀችውን ሙሉ ዝግ ተግባራዊ ለማድረግ ፕሬዚደንቷ ሲሪል ራማፖሳ ሰባ ሦስት ሺህ ወታደር በመላ ሀገሪቷ አሰማርተዋል። ደቡብ አፍሪካ በቅርብ ዘመን ታሪኳ በምንም አይነት ሁኔታ እንዲህ አይነት እርምጃ ወስዳ ጨርሶ አልታየችም። ተልእኳችሁ ሕይወት ማዳን ነው ብለዋል ራማፖሳ ለወታደሮቻቸው ተሰማርታችሁ በግዛታችን ውስጥ የ57 ሚሊዮን ደቡብ አፍሪካውያንን ሕይወት ማትረፍ አለባችሁ። ሌሎችም የመላይቱ አፍሪካ ሀገሮች ጦሮቻቸውን ለኮቪድ-19 ፍልሚያ አሰልፈዋል። በአመዛኙ ድንበሮቻቸውን መዝጋት፣ የመነጣጠልና ለይቶ ማቆያ ድንጋጌዎችንና ስርዓትን ማስከበር ነው ለሰራዊቱ የተሰጠው ትእዛዝ። የሲቪሎችን ደህንነት ከመጠበቅ እነርሱ ላይ መዝመትና ሕዝብን ለመቆጣጠር በፖሊስና በወታደር የሚወሰዱ እርምጃዎች የተለመደ ታሪኳ በሆነው አፍሪካ ከኮቪድ-19 ጋር የተያያዙት ጦር የማሰማራት እንቅስቃሴዎች በአንድ በኩል ስጋትና ቅሬታም ያጫሩባቸው ጥቂት አይደሉም። እዚያችሁ ደቡብ አፍሪካ ውስጥ ከዋና ከተማይቱ ጆሐንስበርግ በስተ ሰሜን በምትገኘው አሌክዛንድራ ከተማ ውስጥ ባለፈው ሚያዚያ አራት ወታደሮች አንድ ሰው ደብድበው ገድለዋል የሚል ክስ ተሰምቶባቸዋል። ከዚያ በቀደሙ አስራ ሁለት ቀናት ውስጥ ደግሞ ሌሎች ስምንት ሰዎች በየቦታው እንዲሁ መገደላቸው ተነግሯል። በአብዛኞቹ የአፍሪካ ሀገሮች ወታደሮች በሕዝቦቻቸው ውስጥ ስርዓትን እንዲያስከብሩ በሚያስችላቸው መንገድ አለመሰልጠናቸውን ዱባይ የሚገኘው የደህንነት አማካሪ ድርጅት ዳይሬክተር ጃን ሲኮ ለቪኦኤ ገልጸዋል። ሕግና ስርዓትን የማስከበር ተጨማሪ ስልጠና የሌለው ጠላትን ለማንበርከክና ይዞታን ለመቆጣጠር የተዘጋጀ እግረኛ ጦር በሕዝብ ውስጥ ሲሰማራ አደጋው ያይላል ብለዋል ሲኮ አፍሪካ ውስጥ የሚሰራ ሌላ የዓለም አቀፍ ጤና ድርጅት ባልደረባና ሐኪም የሆኑት ዶክተር ሳይረስ ሻፋርም ወታደሮች ሰውን ከአደጋ ለመጠበቅ የሚሰማሩ ከሆነ በህብረተሰብ ጤናም ይሁን በሌሎች የተፈጥሮና ሌሎችም ጉዳዮች ላይ ተዛማጅ ስልጠና ሊሰጣቸው እንደሚገባ መክረዋል። እንዲህ አይነት ስልጠናዎች ለወታደሮች ብቻ ሳይሆን ለፖሊስና ለሰፈር ዘብ ጥበቃ ሠራተኞችን መሰጠት እንዳለባቸው ሁለቱም አሳስበዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ቻይና ዛሬ በዩናይትድ ስቴትስ የምርጫ ሂደት ላይ ጣልቃ የመግባት ፍላጎት የለኝም ብላለች። ቻይና እኔ በቀጣዩ ምርጫ እንዳላሸንፍ የማትገለብጠው ድንጋይ አይኖርም ሲሉ ትራምፕ ትላንት ለሮይተርስ የዜና አገልግሎት ተናግረው ነበር። በኮቪድ-19 የሚሰቃዩትን በሽተኞች ለማከም የሚያስችል አዲስ መድኃኒትና ክትባት በቅርቡ ሊገኝ ይችላል የሚለው ግኝት ብሩህ ተስፋ እያሳደረ መሆኑ ተገልጿል። አዲሱ መድኃኒት በቫይረሱ በሽተኞች ላይ መሻሻል በማሳየቱ የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ሬምዴሲቪር የተባለው መድኃኒት እጥቅም ላይ እንዲውል እንደሚፈቅድ እንዲያስታውቅ ይጠበቃል። መድኃኒቱ ኮቪድ-19 በሽተኞች ላይ ተሞክሮ መሻሻል በማሳየቱ በአስቸኳይ ጊዜ ሁኔታ ላይ ጥቅም ላይ እንዲውል ይፈቀዳል የሚል ተስፋ አለ። በብሪታንያ የኦክስፎርድ ዩኒቨርሲቲ ተመራማሪዎች እንደሚሉት ደግሞ በአሁኑ ወቅት በሰዎች ላይ እየተሞከረ ያለው ኮቪድ-19ን የሚከላከል ክትባት በመጪው መስከረም ወር በሰፊው በተግባር ላይ ሊውል ይችላል። ሰዎችን ለይቶ የማቆየቱ ተግባር፣ እንቅስቃሴን መገደብና የግል ንጽሕና እንዲጠበቅ ማድረግ አንዳንድ ሃገሮች የቫይረሱን መዛመት ለመወጣት እንደረዳቸው ታውቋል። የሃገሮች ኢኮኖሚዎች እየተዳከሙና ሥርዓትነት እየተበራከተ በመሄዱ መንግስታት በጥንቃቄ የእንቅስቃሴ ገደቦችን ወደ ማላላት እያመሩ ነው። ጀርመን ካለፈው ሰኞ አንስቶ የመንቀሳቀስ ገደቦችን አላልታለች። ሰዎች አደባባይ ሲወጡ የአፍንጫና የአፍ መሸፈኛ ጭንብል እንዲያደርጉ፣ የአካል ርቀትንም እንዲጠብቁ አዛለች። ዝነኛው የበርሊን ፊላርሞኒክ ማለት የጥንታዊ ሙዚቃ ትርኢት በመጪው አርብ ለህዝብ ይቀርባል። የመንቀሳቀስ እገዳ ከታወጀበት ጊዜ አንስቶ የመጀመሪያው ትርኢት መሆኑ ነው። የሙዚቃ ትርኢቱን የሚያቀርቡት ሰዎች ተራርቀው እንደሚቀመጡ ታውቋል። ተመልካቾች በትያትር ቤቱ ባይገኙም በዲጂታል በኩል በቀጥታ ስርጭት ይተላለፋል። የሙዚቃው ትርኢት በነፃ ይቀርባል ማለት ነው። ኢጣሊያ በመጪው ሰኞ እንቅስቃሴ ማላላት እንደምትጀምር አስታውቃለች። በመዲናይቱ ሮም የህዝብ መጓጓዣ በ88 ከመቶ ብቃት አገልግሎቱን እንደሚቀጥል፣ የስራ ሰዓቶቹ ግን ያነሱ እንደሚሆኑ ተዘግቧል። ተሳፋሪዎች በህዝባዊው መጓጓዣ ሲገቡም ሆነ በአደባባይ ጭንብል ማድረግ ይጠበቅባቸዋል። የስፓኝ መንግስት የእግር ኳስ ተጫዋቾች በመጪው ሰኞ በግለሰብ ደረጃ ከአሰልጣኞቻቸው ጋር ሆነው መሰልጠን እንዲጀምሩ ፈቅዷል። መጀመሪያ ግን ተመርምረው ከቫይረሱ ነፃ መሆናቸው መረጋገጥ እንዳለበት ተገልጿል። ከ14 ዓመት ዕድሜ በታች የሆኑት ልጆች ከቤታቸው እንዲወጡ ባለፈው ሰኞ ተፈቅዷል። በቻይና ደግሞ በዢንግ ውስጥ ቤተመዘክሮችና አንዳንድ ታሪካዊ ቦታዎች ከነጋ አንስቶ ይከፈታሉ። አንዳንድ ገደቦች እንደሚደረጉ ግን ታውቋል። የተከለከለች በምትባለው ጥንታዊት ከተማ ገብተው የሚያዩት ሰዎች ብዛት በአምስት ሺህ ብቻ እንዲወሰን ይደረጋል። በፊት ግን ሰማንያ ሺህ እንደነበር ታውቋል። በኮሮና ቫይረስ ምክንያት በያዝነወር የቻይና የኢንዱስትሪ ምርት እንደቀነሰ ተዘግቧል። አንዳንድ ሀገሮች ግን የእንቅስቃሴ ገደቡ ትዕዛዝ እንዲቀጥል ማድረጋቸው አልቀረም። በቅርቡ ከቫይረሱ በሽታ ያገገሙት የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን ብሪታንያ ገና ወደ እንቅስቃሴ ለመመለስ አትችልም ብለዋል። ሀገሪቱ ወደ እንቅስቃሴ እንድትመለስ ከመደረጉ በፊት በቫይረሱ ህመም የሚሞቱት ሰዎች ብዛት በቀጣይነት ሲቀንስ ማየት እንደሚፈልጉ የሀገሪቱ ብሔራዊ የጤና ጥበቃ ተቋም በቂ የምርመራ መሳሪያዎችና የታመሙት ሰዎችን ለማከም በቂ መሳሪያ መኖሩን ካረጋገጡ በኋላ የእንቅስቃሴ ገደቡን ለማንሳት እንደሚችሉ ጠቅላይ ሚኒስትሩ ጠቁመዋል። እስያን አስመልክቶ ደግሞ ቻይና እና ቪየትናም ወረርሽኙን የተቆጣጠሩት እንደሚመስል ተዘግቧል። የጃፓን ክልላዊ መሪዎች የቫይረሱን መሰራጨት ለመገደብ ሲባል ከ16 ቀናት በፊት የታወጀው የአስቸኳይ ጊዜ ሁኔታ እንዲቀጥል ማዕከላዊውን መንግስት ጠይቀዋል። በሀገሪቱ 140 የኮሮና ቫይረስ በሽተኞች እንዳሉ ታውቋል። በርካታ የዩናይትድ ስቴትስ ክፍለ ግዛቶች የእንቅስቃሴ ገደቡን ማላላት ጀምረዋል። ዩናይትድ ስቴትስ ውስጥ በኮሮና ቫይረስ የሞቱት ሰዎች ብዛት 60 ሺህ ደርሷል። የታመሙት ደግሞ ከ1 ሚሊዮን በላይ መሆናቸው ታውቋል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሓኖም የእንቅስቃሴ ገደብን በማንሳት ላይ ላሉት ሀገሮች የማስጠንቀቂያ መልእክት አስተላልፈዋል። ኮሮና ቫይረስ አሁንም እጅግ አደገኛ ነው ካሉ በኋላ የእንቅስቃሴውን ገደብ ማላላት የጀመሩት ሀገሮች ከፍተኛ ጥንቃቄ እንዲያክሉበት መክረዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሚያዝያ 22 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች የኮሮና ቫይረስ ስርጭትን ለመግታት የተላለፈውን አካላዊ የመራራቅ ውሳኔ ተግባራዊ ለማድረግ የአሜሪካ ድምጽ ሰራተኞች በሙሉ በየቤታችን እንገኛለን። የምትከታተሉትን ቅንብርም የምናሰማችሁ ከየቤታችን ሆነን ነው። እውነት ነው ኮቪድ 19 በመጀመሪያ ደረጃ ትልቅ የጤና ቀውስን ሌላ ደግሞ በሰው ልጅ የረጅሙ ታሪክ ካየ ነው። ምንም እንኳን ቫይረሱም ሆነ የሚያስከትለው በሽታ አዲስ ቢሆንም የሰው ልጅ ማህበራዊ ቀውስም የሚያስከትሉ የኢኮኖሚም ቀውስ የሚያስከትሉ ትላልቅ ክስተቶች ሲጋለጥ የመጀመሪያ ጊዜው አይደለም። እንዴት ለእነዚህ ነገሮች መዘጋጀት እንዳለበትና እንዴትም አድርጎ አብሯቸው ሊኖር እንደሚችል በሂደት ያለፈበት ነገር ነው። ዶክተር ተፈሪ አባተ አደም ይባላሉ። በዩናይትድ ስቴትሱ የል ዩኒቨርሲቲ የስነ ሰብ ተመራማሪ ናቸው። ዘመን የጠገቡ ቤታፈራቸው መላዎች አዲስ ወረርሽኝን ለመመከት እንደምን ለጥቅም ሊውሉ ይችላሉ? ሳይንስና ባህል የሚገናኙበት መስመር ይኖር ይሆን? የሚሉ ጭብጦች ዙሪያ ከተደረገ ውይይት የተቀነጨበ ነው ያስደመጥናችሁ። ለሙሉ ውይይታቸው በባህልና ማህበረሰብ በሁለተኛ አጋማሽ ጠብቋቸው። አሁን የዕለቱ አበይት የኢትዮጵያ እና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። የኢትዮጵያ ሕዝብ ተወካዮች ምክር ቤት ቀደም ሲል የኢትዮጵያ ብሔራዊ ምርጫ ቦርድ በ2012 አገር አቀፍ ምርጫ መርሃ ግብር ላይ ያሳለፈውን ውሳኔ አጸደቀው። የቦርዱ ሰብሳቢ የውሳኔውን ምክንያቶች አብራርተዋል። መለስካቸው አመሃ ዝርዝሩን ይዞታል። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባው ከጥቂት ሳምንታት በፊት ብሔራዊ ምርጫ ቦርድ የዘንድሮን አገር አቀፍ ምርጫ በተመለከተ ያስተላለፈውን ውሳኔ በአብላጫ ድምፅ አጸደቀ። ቦርዱ ከወራት በፊት ስድስተኛውን አገር አቀፍ ምርጫ ለማካሄድ መርሃ ግብር አውጥቶ ሲንቀሳቀስ የቆየ ሲሆን የዓለም አቀፍ የኮሮና ቫይረስ ተጽዕኖ ስራውን ስላወቀው ቀደም ሲል ያወጣውን መርሃ ግብር ተግባራዊ ማድረግ እንደማይችል ገልጾ በመዘርዘር ለተወካዮች ምክር ቤት ውሳኔውን ልኳል። ምክር ቤቱም ዛሬ ባደረገው ስብሰባው በአንድ የተቃውሞ ድምፅ በ18 ድምፅ ታቅቦ እና በአብላጫ ድምፅ ይህንን ውሳኔ አጽድቋል። ፓርላማው ከዚህ ውሳኔ ከመድረሱ በፊት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለምክር ቤቱ አባላት የመስሪያ ቤታቸውን ውሳኔ መሰረት አብራርተዋል። የምርጫ ኦፕሬሽን አንዳቸው በሌላቸው ላይ ተጽዕኖ የሚያሳድሩ የኩነቶች ወይም የእንቅስቃሴዎች ሰንሰለት ነው ማለት ይቻላል። አንደኛው ነገር በትክክል ካልተሰራ የሚቀጥለውን አስፔክት ያደርገዋል። ይሄኛው ወደዛ ሲገፋ የዛኛው ጊዜ ላይ ይመጣል እያለ ያለ የመጨረሻውን ኖክዳውን ያደርገዋል ማለት ነው። ስለዚህ የመራጮች ምዝገባ ከዛ በላይ ከአንድ ወር በላይ ቢገፋ ከዛ የተመራጮች ምዝገባ ነው የሚገፋው። የተመራጮች ምዝገባን ከገፋ ደግሞ የባለት ወይም ደግሞ የምርጫ ወረቀትን የማሳተሚያ ጊዜ ይገፋብናል እያለ እያለ ነሐሴ ሀያ ሦስት ምርጫውን የምናደርግበትን ሁኔታ እንዳለ እማይቻል ያደርገዋል ማለት ነው። የኢትዮጵያ ቴሌቪዥን የስብሰባውን ሂደት እንደዘገበው ከሆነ ከምክር ቤቱ አባላት መካከል በሀገሪቱ ውስጥ ያለው የኮሮና ቫይረስ ወረርሽኝ ደረጃው የተያዘውን መርሃ ግብር ለማሰናከል የሚያበቃ እንዳልሆነ የተከራከሩም ነበሩ። ቫይረሱ አገራችን ውስጥ ገብቷል እውነት ነው። የቫይረሱ ባህሪ ተዛማጅ ገዳይ መሆኑም እውነት ነው። የቫይረሱ ባህሪ በተግባር በአንድ ሀገር ውስጥ ወረርሽኝ ደረጃ ደርሷል ለማለት ግን መለኪያው ሌላ ነው። ከምክር ቤቱ አባላት መካከል ለዚህ አስተያየት ጠንከር ያለ መልስ የሰጡ ሲኖሩ የምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚለክሳም ለዚህ የሰጡት መልስ ነበረ ምርጫ ለመከናወን ተብሎ መጉዳት የሚባለው ነገር በቦርዱ አስተያየትም ተቀባይነት የለውም። በሚል ነው የወሰነው እንጂ የትኛው ቫይረስ እየተጋለ ወይም የትኛው እንደዚህ በሚለው አሁንም ቢሆን ምርጫ ቦርድ ያንን አሰስ አድርጎ ወስኖ የሚያስተላልፈው ውሳኔ አይኖርም ማለት ነው። ሰብሳቢያ በማብራሪያቸው ቦርዱ ወደዚህ ውሳኔ ከመድረሱ በፊት ጥናት አካሂዶ የተለያዩ አማራጮችን ለማየት እንደሞከረ ገልጸው፣ ቫይረሱ ሊያስከትል የሚችለው ጉዳት በማያጠራጥር ሁኔታ ሲቀንስ በአዲስ እቅድ የምርጫው ሂደት እንደሚቀጥል አስረድተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መለስካቸው አመሃን እናመሰግናለን። የትንታኔው መጽሔት ይቀጥላል። ወደ ተከታዩ ዘገባ እንለፍ። የቤተሰብ አባሎቻችን ካለምንም ጥያቄ ከአንድ ወር በላይ በፖሊስ ጣቢያ ታስረው ይገኛሉ ሲሉ በኦሮሚያ ክልል የተለያዩ ዞኖች የሚኖሩ አንዳንድ አቤቱታ አቅራቢዎች ለአሜሪካ ድምፅ ተናገሩ። በተለይም የአስቸኳይ ጊዜ አዋጁ ከወጣ በኋላ በርካታ ሰዎች እየታሰሩ ነው ሲሉ የአካባቢዎቹ ነዋሪዎችና ቤተሰቦች አስረድተዋል። የኦሮሚያ ክልላዊ መንግስት በበኩሉ ሰዎች ወንጀል ከፈጸሙ ሊታሰሩ ይችላሉ፣ በፖለቲካ አመለካከታቸው የታሰሩ ግን የሉም ብሏል። በዚሁ ርዕሰ ጉዳይ ላይ ከኦሮሞ ነጻነት ግንባር ሊቀመንበር ለተነሳ ጥያቄ ምላሽ የሰጡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወንጀል የሰራ ሰው ይጠየቃል ካሉ በኋላ ዝርዝር ሁኔታውን እንደማያውቁ ተናግረዋል ግን ህግ ማክበር ሽፍታ አለመሆን እና ሁሉንም በመሳሪያ ሳይሆን በውይይት ማድረግ እንደሚያስፈልግ አሳስበዋል። ፀሐይ ዳምጠው ከአዲስ አበባ። ተጨማሪ ተማሪ ናኦል ደገፋ የነቀምቴ ከተማ 02 ቀበሌ ነዋሪ ነው። አባቱ አቶ ደገፋ በየነ ባለፈው ቅዳሜ በመንግስት ጸጥታ ኃይሎች መያዛቸውን ይናገራል። ምክንያቱን አናውቅም። አባቴ የተያዘ ቅዳሜ ሌት ነው አስራ ሁለት ከዛሬ የት እንዳለ አናውቅም። ጠይቀን ነበረ፣ ፖሊስ ጣቢያ ሁሉም ቦታ ሄደን ነበረ። እስካሁን የት እንዳለ አናውቅም። ለምን እንደታሰረም አናውቅም። በነቀምቴ ከተማ ከመጋቢት ወር ሁለት ሺህ አስራ ሁለት ዓመተ ምህረት መጨረሻ ጀምሮ እስካለንበት ሳምንት ውስጥ ሰዎች በብዛት እየታሰሩ ነው ያሉት የከተማው ነዋሪ አቶ ፍቃዱ አያና፣ ኦኔግ ሸኔ ናችሁ ብለው በግፍ እያሰሩ ነው በማለት በከተማው ከአስራ ሰባት ሰዎች በላይ መታሰራቸውን ያብራራሉ። ከተማችን ሰዎች እየታሰሩ ነው። መንግስት መጀመሪያ አሁንም እየተናገረ ነው በሚዲያ ማለት ነው። በፖለቲካ እኛ ሰውን አናስርም በፖለቲካ ማንንም መደገፍ ይችላል ህገ መንግስቱን እስካልጣሴ ነው። እነዚህ ሰዎች ህገ መንግስቱን ጥሶ ከሆነ ለምንድን ነው ወደ ፍርድ ቤት የማይቀርቡ ጥሶ ከሆነ በፍርድ ቤት ቀርቦ ለምንድነው በአጭር ጊዜ ውስጥ ጥያቄያቸውን ተጠይቆ እንግዲህ የምሰጣቸው ከሆነ የማይሰጣቸው ለምንድን ነው? ህዝብ እስካሁን ሁለት ሳምንት፣ አንድ ወር ለምንም የሚታሰረው በሚዲያ የምናገር እና እዚህኛው ህዝቡ የሚያውቀው ሌላ ስለሆነ መንግስት ገዚ ላይ ቢያስብላል። ስሙ እንዳይጠቀስ የጠየቀው በምስራቅ ወለጋ የጅማ አርጆ ወረዳ ነዋሪ የሆነውና ቤተሰብ እንደታሰረበት የሚገልጸው ወጣት ለአሜሪካ ድምጽ እንዳስረዳው በተለይ በኮሮና ቫይረስ ስርጭት ምክንያት ሰው በአንድ ቦታ እንዳይበዛ እየተባለ ባለበት ወቅት በጠባብ ቤት ውስጥ ብዙ ሰዎች መታ ስራቸው እንዳሳሰበው ነው የምናገረው። ጅማርጆ ወረዳ ሰዎች እንደታሰሩ ነው እንዴት እንደምባለው እናንተ፣ የኦነግ ደጋፊዎች ናቸው፣ ለኦነግ ምግብ ታቀርባላችሁ፣ መንገድ ታሳያላችሁ ተብሎ ነው የታሰሩ። እስካሁን ምንም ፍርድ ቤት አልቀረቡም። ያው የታሰሩትም በወረዳ ደረጃ ፖሊስ ጣቢያ ታስሮ ነው ያሉት። እስካሁን ብዙ ሰዎች ሆኖ አንድ ቤት ውስጥ ታስሮ ነው ያሉት። እንደ ወረዳውማ በሽታ እቅርና የበሽታ ወርም አልተሰማም ማለት ያስችላል። በአጠቃላይ በክልሉ የተለያዩ ዞኖች ተመሳሳይ የእስር ችግሮች እየታዩ መሆናቸው እየተነገረ ነው። የምስራቅ አፍሪካ ሰብዓዊ መብት ሊግ በኦሮሚያ ክልል ከመጋቢት 2 እስከ ማዚያ 15 2012 ዓ ም ድረስ ሰበሰብኩት ባለው መረጃ በምስራቅ ጉጂ ዞን ብቻ 68 ሰዎች መታሰራቸውን ገልጿል። አቶ ጌቱ ሳቀታ በኢትዮጵያ የምስራቅ አፍሪካ የሰብዓዊ መብት ሊግ ተወካይ ናቸው። የፖለቲካ አመራሮች መስሪያ ቤቶችን መዝጋት ብዙ ቦታ ይስተዋላል። ሰዎችን በጅምላ ማሰር በተለያዩ ዞኖች እና ከተሞች ላይ የበዛ ነው። በሰበሰብነው መረጃ መሰረት በምዕራብ ሸዋ ኢልፈታ ወረዳ የወይዘሮ ቡሹ ደለሳ ቤተሰብ ሶስት ሰዎች ከባኮ ከተማ የወይዘሮ ዲበሺ አብዲሳ ቤተሰብ ሁለት ሴት ልጆቻቸውን ጨምሮ፣ በጉጂም በቀዶ ጥገና የወለደች እናት ከአንድ ሳምንት እድሜ ያለው ልጇ ጋር እና ሌሎችም በርከት ያሉ ቁጥር ያላቸው ሰዎች ናቸው የታሰሩ። አንድ በአንድ ብንናገር ቆጥረን አንጨርሳቸውም። የታሳሪ ቤተሰቦችና ነዋሪዎች ባሰሙት ቅሬታ ላይ የኦሮሚያ ፖሊስ ኮሚሽን ጀነራል ኮሚሽነር አራርሳ መርዳሳ በሰጡት ምላሽ በአሁኑ ጊዜ በፖለቲካ አመለካከቱ ምክንያት የምታሰር ሰው የለም ብለዋል። የኦሮሚያ ክልል መንግስት ቃል አቀባይ አቶ ጌታቸው ባልቻ በበኩላቸው የተፎካካሪ ፓርቲ አመራሮችን ጨምሮ ሰዎች በፖለቲካ አመለካከታቸው እየታሰሩ ነው በሚል ከቤተሰብ ከነዋሪዎችና ከሰብአዊ መብት ሊግ በተሰጠው መረጃ ላይ እንደዚሁም አልፎ አልፎም በክልሉ የተለያዩ ቦታዎች ግድያ ይፈጸማል ለሚሉት ቅሬታዎች ተከታዩ መልስ ሰጥቷል። ናኖ ኬኝ ኬሰት ሄዳዳፊ ከሮሪ በኛ በእኛ ክልል ውስጥ ሰውን ለማሰር የወጣ እቅድ የለም። ነገር ግን ሕገወጥ ድርጊቶች የሚታዩበት ቦታዎች ላይ አንደኛ ከአስቸኳይ ጊዜ አዋጅ ጋር በሚያያዝ ሊሆን ይችላል። ሁለተኛ ደግሞ መደበኛ ወንጀል ሰርተው ሰዎች ሊከሰሱ ይችላሉ። ግን በተለየ መንገድ ሰው ታስሯል የሚባል መረጃ የለኝም። በተጨማሪ ከዚህ ቀደም ደጋግመን እንደተናገር ነው በክልሉ አንዳንድ ዞኖች የህግ የማስከበር ስራዎች እየተሰሩ ይገኛሉ። የህግ በላይነት የጣሱ ሰዎችን ማሰር ሊኖር ይችላል። ሰዎች ይሞታሉ የተባለው እውነት ነው። በተደጋጋሚ ስናነሳ እንደቆየ ነው የሚገሉት በጫካ ውስጥ ታጥቀው የሚንቀሳቀሱ ሸማቂዎች ናቸው። ከዛ ውጭ ግን በሌላ መንገድ ሰው ሞቷል የሚል መረጃ የለኝ። የምዕራብ ዞን የኦሮሞ ነጻነት ሸማቂ ቃል አቀባይ ጉማባስ ኤቢሳ ከዚህ ቀደም ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ መንግስት ንጹሐን ዜጎችን እየገደለ በታጣቂዎቹ ላይ ያላክካል ብለው ነበር። በተለያዩ የኦሮሚያ አካባቢዎች ሰዎች እየታሰሩ ነው በሚል ከኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ብሳ ለተነሳው ጥያቄ ምላሽ የሰጡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የመንግስታቸውን አቋም ግልጽ አድርጓል። በጉዳዩ ላይ ዝርዝር መረጃ እንደሌላቸው የገለጹት ጠቅላይ ሚኒስትሩ መሸፈትና ሰላማዊ ካልሆነ የትግል አማራጭ ከመረጡ ጋር መተባበር ግን ተጠያቂ እንደሚያደርግ ነው የጠቆሙት። እናንተም በሚመለከት በተለየ መንገድ የሚፈጠር በደል ካለ ከዚህ ቀደም እንደምናደርገው መነጋገር፣ መወያየትና ማስተካከያ ማድረግ ይቻላል። ግን እርሶም እንዲገነዘቡ የሚያስፈልገው ሁለት ቦታ መጫወት አይቻል ሰላማዊ ህጋዊ ፖለቲካ እከተላለሁ ብለው በእኛ መካከል ካሉ ሁሉም ነገር በዚያ መንገድ ይሆናል። በአንድ እግሮ እዚህ ተቀምጠው በሌላ እግሮ ደግሞ ሌላ ቦታ የሚጫወቱ ከሆነ ለመንግስት ያስቸግራል። ህግ ማክበር፣ ሽፍታ አለመሆን፣ በመሳሪያ ማድረግ መተውና ሁሉም በውይይትና በህግ ማድረግ ከመጣ በእኛ በኩል ከዚህ ቀደምም ብዙዎቹን የምታቀቱን ጥያቄ ለመመለስ ሙከራ እንደምናደርግ ወደፊትም እናስተካክላለን። አሁን ያነሱት ሀሳብ ስፔሲፊክ ኬዙን አላውቀውም ነገር ግን በመንግስት በኩል ወንጀል የሰራ ሰው የእርሶ ድርጅት አባልም ቢሆን የእኛ ድርጅት አባልም ቢሆን የሌላ ፖለቲካ ፓርቲ አባልም ቢሆን መጠየቅ አለበት። ወንጀል መስራት የአንድ ፖለቲካ ድርጅት አባል መሆን ከወንጀል ክስ ነፃ የሚያደርግ ወንጀል አለመስራት ብቻ ነው ነጻ የሚያደርግ። ለአሜሪካ ድምፅ ፀሐይ ዳምጦ ነው ከአዲስ አበባ። ፀሐይን ለዘገባዋ እናመሰግናለን። አመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አምሀሪክ ዳት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሀሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አምሀሪክ ብላችሁ ፈልጉን፣ ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዳት ሆርን ዳት ሞቢ ላይ ታገኙታላችሁ። አስተያየቶቻችሁን አካፍሉን። ተወያዩ፣ ተነጋገሩ። በተከታዩ ዘገባ ወደ ደቡብ ክልል እናመራለን። በደቡብ ክልል ሰሞኑን የጣለው ወቅቱን ያልጠበቀ ዝናብ ያስከተለው ጎርፍና ናዳ ከ6 ሺህ በላይ ዜጎችን ለአስቸኳይ የሰብአዊ ድጋፍ ፈላጊነት እንደዳረጋቸው የክልሉ የአደጋ ስጋት አመራር ኮሚሽን አስታወቀ። የኮሚሽኑ ምክትል ኮሚሽነር አቶ አበራ ዊላ ለተፈጥሮ አደጋው መከሰት መነሻ ምክንያቱ የተፈጥሮ ሀብት አያያዝ ጉድለት መሆኑን ጠቅሰው የመሬት አጠቃቀም ፖሊሲ አለመኖር ችግሩን አባብሶታል ብለዋል። የሐዋሳው ዘጋቢያችን ዮናታን ዘብዴው ውስጥ ዝርዝር ዘገባውን ያስደምጠናል። የክልሉ የአደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር አቶ አበራዊላ ባለፈው አንድ ሳምንት ውስጥ የጣለው ወቅቱን ያልጠበቀ ከባድ የበልግ ዝናብ ከፍተኛ ናደና ጎርፍ በማስከተሉ በክልሉ በደቡብ ኦሞና ና በጋሞ ዞኖች በሰው ህይወትና በንብረት ላይ ጉዳት አድርሰዋል ብለዋል። በአጠቃላይ በሁለቱ ዞኖች ብቻ በሺዎች የሚቆጠሩ ዜጎች ለአስቸኳይ ሰብአዊ ድጋፍ መጋለጣቸውን ተናግረዋል። ጋሞ ዞን ላይ በተከሰተው ጉዳት 1380 ያክል ሰዎች ድጋፍ እንደሚያስፈልጋቸው ተለይቶ ድጋፉ ተጠየቀበት ሁኔታ ነው ያለው። በተመሳሳይ በደቡብ ኦሞም ጭምር ወደ 200 የሚጠጉ ሰዎች የተፈ የተፈናቀሉበትና አጠቃላይ በጎርፉ ወደ አምስት ሺህ የሚጠጉ የህብረተሰብ ክፍሎች ለጉዳት የተዳረጉበት ሁኔታ ነው ያለው። ምናልባት እዚህ ላይ አንዱ እንግዲህ የሪስፖንስ ስርአታችን ህብረተሰቡንም ጭምር ያሳተፈ ያልተማከለ የአደጋ ስጋት ስራ አመራር ስርአትን የምንከተለው የመጀመሪያ ኢሚዲት ላይ አደጋው እንደተከሰተ ህብረተሰቡ እና በአካባቢው የሚገኝ አስተዳደርም ጭምር ድጋፍ የማቅረብ ኃላፊነት ነው ያለበት ወይንም ባለፉት ጊዜያትም ይህንን ተግባራዊ ስናደርግ ነበር። ይሄ እየቀረበ ባለበት ግን የአመራርና የባለሙያዎችም ቡድን ወዲያውኑ ችግሩ እንደተከሰተ ወደ ደቡብ ኦሞ አካባቢ ያቀኑበትና የልየታ ሁኔታ እንደተጠቃለለ ጭምር ያው ድጋፍ የሚቀርብ ነው የሚሆነው። ከነዚህ ዞኖች በተጨማሪ ባለፉት ሁለት ቀናት ውስጥ በሃላባ በስልጠና በሀዲያ ዞኖችም ተመሳሳይ የተፈጥሮ አደጋ ተከስቶ በንብረቱ ላይ ጉዳት ማድረሱና ድጋፉ ለማድረግ ዳሰሳ እየተካሄደ መሆኑን ገልጠዋል። በአደጋው ለተጎዱ ዜጎች ሰብአዊ ድጋፍ ከክልሉ መንግስት የቀረበ አይደለም ተብሎ ከሃዲያ ዞን ለቀረበው ወቀሳም አቶ አበራ የሚከተለውን ተናግሯል። በመሰረቱ ሻሸጎላ ላይ ያው ተፈናቃይ እና ተጎጂ የሚሆኑቱ በአብዛኛው ውስን ቀበሌያት አሉ። በተለይ ከዚህ የብላቴ ወንዝ ከመደበኛ በላይ ሆኖ ከተለያዩ ተፋሰሶች ሞልቶ የሚፈሰው ወንዝ መገናኛ ጋር ባክ ፍሎ አድርጎ የሚያፈናቅላቸው ቀበሌዎች ይታወቃሉ እና ባለፈው ዓመትም በተከሰተው ነው። በአብዛኛ እነዚህ ወደ አስራ ሰባት ሺ የሚጠጉቱ በእርዳታ ማዕቀፍ ውስጥ ያለ ይዘናቸው ያሉና ኦልሬዲ ለእነዚህ እርዳታም ጭምር ይህል እየገባ ያለበት ሁኔታ ያለ። በተለይ አሁን ከዚህ ከወቅቱ የኮሮና ቫይረስ ጋር ተያይዞ ኋላ በማጓጓዝ ሂደት የሚገጥሙንም ችግሮች መነሻ አድርገን የሁለት ወር በአንድ ላይ እየገባ ያለበት ሂደት ነው ያለውን፣ በድጋፍ ማዕቀፍ ውስጥ መኖራቸውም ጭምር ታሳቢ መያዝ አለበት። አቶ አበራ በክልሉ ሰርክ የተከሰተ ለበርካታ ዜጎች ሞትና ለአያሌ ንብረት ውድመት ምክንያት የሆነ ያለው የተፈጥሮ አደጋም በዘላቂነት ለመከላከል የሚያስችል ስልት መቀየስ አስፈልጋል ብሏል። ለተከሰቱ አደጋዎች ምላሽ ከመስጠት ይልቅ አደጋዎች ከመከሰታቸው አስቀድሞ ዳመሪ መስሪያ ቤቶች ተብሎ የተለዩ መስሪያ ቤቶች ሴክተራቸውን የሚመለከቱ አደጋዎችን በሚመለከት አደጋ የሚከሰትበት ወቅት ከመቃረቡ በፊት ተገቢውን ድርሻቸውን ሊወጡ ይገባል። የተፈጥሮ ጥበቃና የያያዙ ችግርም በጋራ ለመፍታት የሚረዳ ፖሊሲ ሊኖር እንደሚገባም ተናግሯል። ኢትዮጵያ በአብዛኛው ከቆዳ ስፋቷ ከሰባ ፐርሰንት በላይ አቀበታማና የተለያየ ከፍታ መጠን ያለበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ከህዝብ ቁጥር መጨመር ጋር ተያይዞ ለሰው ሊሰፍርባቸው የማይገቡ ለእርሻ ሊውሉ የማይገባቸው ቦታዎች ለእርሻም ጭምር እየዋሉ ያሉበት ሁኔታ ነው ያለው። እነዚህ አካባቢዎች ከመደበኛ በላይ ዝናብ በሚጥልበት ጊዜ ለመሬት መንሸራተት ወይም ለናዳ እየተጋለጡ ያሉበት ሁኔታ ነው ያለውና ኢትዮጵያ የራሷ የሆነ መሬት አጠቃቀም ፖሊሲ ሊኖራት ይገባል። ከምን በላይ ሰዎች መስፈር እንደሌለባቸውና፣ ለደን ልማት ብቻ መዋል እንዳለበት፣ ለእርሻ ሊውል እንደማይገባም ጭምር እነዚህ አካባቢዎች ተለይተው በመሬት አጠቃቀም ፖሊሲ ሊደገፉ ይገባል። በደቡብ ክልል በየአመቱ የጥር ወር በገባ በመጀመሪያው ሳምንት የሚሰራ የተሰራው የተፋሰስ ልማት የሚባለው ዘመቻ የደን ሽፋን መጠን እንዲጨምር ምክንያት ሆኗል ቢባልም የክልሉን ሕዝብ ግን ከእንደዚህ አይነት አደጋ መታደግ አልተቻለውም። በሁለት ሳምንት ውስጥ ከጋማው ዞን ብቻ የስምንት ሰዎች ህይወት ማለፍም አይዘነጋም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። ዮናታንን ለዘገባው እናመሰግናለን ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ 4 ሰዓት በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19 ና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅታችንን በቀላሉ ማግኘት ትችላላችሁ። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ ሳምንታዊ ዝግጅቶቻችን ወደሚስተናገዱበት ክፍለ ጊዜ እንለፍ። ባህልና ማህበረሰብ ዘመን የጠገቡ ቤት ያፈራቸው መላዎች አዲስ ወረርሽኝን ለመመከት እንደምን ለጥቅም ሊውሉ ይችላሉ? ሳይንስና ባህል የሚገናኙበት መስመር ይኖር ይሆን? እስካሁን ፈዋሽ መድኃኒትም ሆነ የመከላከያ ክትባት ላልተገኘለት ወረርሽኝ ቀድሞ መሰል ወረርሽኞች በተነሱ ጊዜ የሽታውን መዛመት ለማገድ ለጥቅም የዋሉ ዘዴዎች ዛሬ የሚጠኑበትና ለጥቅም የሚውሉበት ብልሃትን እንመርምር ከሚሉ ባለሙያ ጋር የተደረገ ቆይታ ነው። ባህልና ማህበረሰብ ለምሽቱ ይዞ የቀረበው ዶክተር ተፈሪ አባተ አደም በዩናይትድ ስቴትሱ የል ዩኒቨርሲቲ የስነሰብ ተመራማሪ ናቸው። የባህልና ማህበረሰብ አዘጋጅና አቅራቢ አሉላ ከበደ ነው ዶክተር ተፈሪን ያወያያቸው። የውይይታቸውን የመጀመሪያ ክፍል ይዞ ቀርቧል። ዶክተር ተፈሪ አባተ በቅድሚያ ለጊዜው አመሰግናለሁ። እኔም አመሰግናለሁ። ዶክተር ተፈሪ ይህ ዛሬ የምንነጋገርበት የኮሮና ቫይረስን መዛመት ተንተርሶ የማህበረሰብን የህይወት ዘይቤ የሚፈትሽ ውይይት፣ ዛሬ ዛሬ የምንነጋገርበትም የምንሰራውም ሁሉ እርሱ ብቻ የመሰለበት እና ነብሳችንን ሰቅዞ የያዘ የሚመስለው ይህ ወረርሽኝ ከስነሰብ ጥናት ጋር ምን አገናኘው የሚል የሩቅ ጥያቄ ብናነሳ እርግጥ ነው የማህበራዊ ግንኙነታችንና አኗኗራችንን ሳይቀር ለጊዜውም ቢሆን በእጅጉ የለወጠ ነውና ይህ ወረርሽኝ የማይነካው የሰው ልጅ የህይወት ገጽታ አለመኖሩን በዚች የጥቂት ወራት እድሜው ተመልክተናል። እስኪ ከዚህ አንጻር የሚያዛምዱትን ከሰው ልጅ ህልውናና የህይወት ዘይቤ አንጻር ያሳደረውን አንድምታ በአጭሩ መልከት በማድረግ እንጀምር። በጣም ጥሩ። ሁለት ነገር ማለት ይቻላል። እውነት ነው ኮቪድ-19 የኮሮና በሽታ በመጀመሪያ ደረጃ ትልቅ የጤና ቀውስና የጤና ጉዳይ ነው። ልዩ የሚያደርገው ደግሞ ያው ከሰው ሰው በፍጥነት መዘዋወሩ፣ ከሀገር ሀገር ድንበር ሳይገድበው፣ የባህል ልዩነት ሳያግደው መስፋፋት መቻሉ። ሌላ ደግሞ በሰው ልጅ የረጅሙ ታሪክ ካየ ነው። ምንም እንኳን ቫይረሱ ኮቪድ-19 ብለው የጤና አጠባበቅ ባለሙያዎች የሰየሙት ቫይረስም ሆነ የሚያስከትለው በሽታ አዲስ ቢሆንም የሰው ልጅ ለእንደዚህ አይነት ነገሮች ሲጋለጥ የመጀመሪያ ጊዜው አይደለም። ማህበራዊ ቀውስም የሚያስከትሉ የኢኮኖሚም ቀውስ የሚያስከትሉ የተለያዩ በሽታዎች አሉ። ተመሳሳይነት ያላቸው እንደዙ ትላልቅ ክስተቶች ነበሩ በታሪክ እንበል፣ ረሃብ አንዱ ነው። አገር ከአገር አንድ አገር ከጫፍ እስከ ጫፍ ሲራብ ሰው በሙሉ የሚላስ የሚቀመስ ሲጠፋ፣ የተፈጥሮ አደጋዎችም አሉ ከጎርፍ መጥለቅለቅ፣ ከመሬት መንቀጥቀጥ፣ አንበጣ እንበል ወይም ሌላ የሚከሰቱ ነገሮች የአንድን አካባቢ ወይም ሰፋ ያለ ሀገርን ሰብል የሚያጠፉ እና የሰው ልጅ እንግዲህ በሕይወት በኑሮ ውጣ ውረዱ እነዚህ ነገሮች እንዴት ማቃለል እንደሚችል እንዴት ለእነዚህ ነገሮች መዘጋጀት እንዳለበትና እንዴትም አድርጎ አብሯቸው ሊኖር እንደሚችል በሂደት ያለፈበት ነገር ነው። እና እንደው ባጭሩ ማለት የበሽታው አዲስነት እውነት እንዳለ ቢሆንም፣ እንደ ችግር፣ እንደ ማህበራዊ ችግር፣ ሌላ ቀርቶ እንደ ጤና ችግርም ራሱ ብዙ ተመሳሳይ ክስተቶች ከታሪክ ከሰው ልጅ ልምድ የምንማራቸው ነገሮች አሉ እንጂ ፈዋሽ መድኃኒት እና መከላከያ ክትባት የለውምና እስከዚህ ሰዓት ድረስ ጉዳትም ውጥረትም የፈጠረው የማህበራዊ ግንኙነት ላይ ይመስላል። ዛሬ በየቤቱ ተዘግቶ መቀመጥ እንደ ትልቁ መከላከያ ተደርጎ ተወስዷል። ፈተናውም እሱ ይመስላል። ማህበራዊ ግንኙነት ላይ እየደቀ ነው። ያን የመከላከያ ዘዴ ተግባር ላይ መዋልም ያንኑ ያህል የከበደ ይመስላል። እንግዲህ የማህበረሰብን ዘይቤም ጭምር ነው የምንመለከተው። መሰረት ያለው ጊዜ ዘመን የጠገበ የአኗኗር ዘይቤን ከቦታ ቦታ ላይ የሚመለከት ነው እና ማህበራዊ መነጠል ያሉት በግርድፍ የተተረጎመ ሶሻል ዲስታንሲንግ በመባል የተገለጸውን ማቃቱን፣ ራሱን እሱን በቀላሉ እንደማንችለው ያሳየን ይመስላል። አብሮ የሚኖር ምናልባት የተለየ አኗኗር ዘይቤ መከተል ይቀላል በሚባልበት ሀገር እንኳን ከብዷል፣ አስቸግሯል እና ምን ይላሉ? ማህበራዊ መነጠል የማቃቱን የማዳገቱን ፈተና። አዎ፣ የሰው ልጅ እንግዲህ እንዳልከው መለያው ማህበራዊ እንስሳ መሆኑ ነው። ብቻችንን መኖር አንችልም ቤተሰብ፣ ጎረቤት፣ ከዛም ኮሚኒቲ፣ አገር እያልን ነው የተለያየ አደረጃጀት ፈጥረን የምንኖረው። እና እንደዚህ አይነት ግንኙነቶቻችን በድንገት እንደዚህ ባለ ሁኔታ ሲቋረጡ እንትና ቤት መሄድ አትችልም፣ ዛሬ እንደዚህ ነው ስንባል ከስራ ቦታም እንግዲህ በተለያየ ከምንቀርበውም ከማንቀርበውም ሰው በሰውነታችን ብቻ ሕይወት የሚያገናኘን የዕለት ተዕለት ውጣ ውረድ የሚያገናኘን ጋር ያ ሁሉ ሲቀር እውነት ነው ቅር ይላል። ልማድም ልማድ ነው ይቀራል። ሌሎቹም እንደዚሁ እንቸገራለን። ግን ምን አለው መሰለ የሰው ልጅ አንዱ ራሱ ልማድ የሚለውንም ብናይ እንደዚህ ላሉ አዳዲስ ክስተቶች ተፈትኖ የወጣ መሆኑ ነው። አሁን ይህችን ማህበራዊ መራራቅ የአካል መራራቅ የምንለውን ነገር ብናየው ያስቸግራል። እኔ ብትጠይቀኝ አሁን ከቤት ስሩ ከአሁን በኋላ አትምጡ ሲባል ቅር ብሎኝ ነበረ። በኮምፒውተር እዚህ እንደው መልመዱ ምኑ ከባድ ነበር፣ ግን ምን ሆነ በሂደት አዎ፣ አሁን ዛሬ እንደው ውሎ የምትጠይቀኝ ጠዋት ተነስቼ አንድ ስብሰባ ተሳተፍኩ። እንደውም ኢትዮጵያ ነበር፣ ይህንኑ ኮቪድን የሚመለከት የጤና ጥበቃ ሚኒስትራችን ያሉበት ጭምር ነበር። ከዛ በኋላ ወደ ምሳ ሰዓት ላይ ደግሞ ሌላ ስብሰባ ነበረኝ፣ የቢሮ የጥናት አንድ የምርምር ፕሮጀክት የጋራ ውይይት። አሁን ደግሞ አንተ ጋር አለው እና ነው በርቀት ነው እና ለምደነዋል። ብዙ ነገር እየሰራን ነው። ወደ ዋናው ልመለስልህና የሰው ልጅ ካመነበት ለእኔ ይጠቅመኛል፣ ይሄ ነገር ለእኔ ነው ብሎ ከልቡ ከተዋጠለት እንኳን ያለውን ነገሮች እንደ አዲስ አመቻችቶ መቀመጥ ይቅርና አዲስም ነገር መፍጠር ይችላል። ዋናው ነጥብ ምንድን ነው? የሰው ልጅ ልማዱንም ሆነ የማህበራዊ ትስስሩን እንደ ሁኔታው ማስተካከል ይችላል። እዚህ ላይ ነው እንደ ጥሩ ምሳሌ ሊሆን ስለሚችል አንድ ነገር ልንገር። በምዕራብ አፍሪካ ውስጥ ኢቦላ የሚባል ወረርሺ ተነስቶ አገር ሲያስጨንቅ እኔ የምሰራበት ቢሮ ከሲዲሲ አንድ ጥሪ ደረሰን። የስልክ ጥሪ አንድ ቀን እና ጥሪያቸው ምንድን ነበረ? ይህን በሽታ ሴራሊዮን እና ላይቤሪያ ውስጥ ያስፋፋው የአካባቢው ማህበረሰብ የቀብር ስነስርዓት ነው የሚል ነገር ሰምተናል። ሰው ሲሞት እዛ በምንም አይነት ሁኔታ ይሙት ዘመድ አዝማድ በሙሉ መቅበር አለበት እና ያ የቀብር ስነ ስርዓት እያስተላለፈ ነው የሚል ስለሰማን በዚህ በኩል እናንተ ጋር ያለው የአንትሮፖሎጂ ተመራማሪዎች ያጠኑትን እስቲ ንገሩን የሚል አይነት ጥያቄ ነበር ባጭሩ የጠየቁን እና እውነት ነው፣ ፋይሉን ስናይላቸው በዛ አካባቢ ያሉትን አስተማማኝ የሚባሉትን አካውንት ስናይ የቀብር ስነ ስርዓት እንደዛ ነው የተገለጸው። ቀብር ትልቅ ነገር ነው። አንድ ሰው ለዘመዱ ለጓደኛው ትልቅ ማህበራዊ ግዴታ ነው ቀብሩ ላይ መገኘት ከቀብሩን በኋላ ቤተሰብን ማስተዛዘን። ግን እዛው ጥናት ላይ ያገኘነው ሌላ እና ለሲዲሲ ሰዎች የሚያሰጠናቸው ምንድን ነው፣ ተላላፊ በሽታ ከሆነ ለምሳሌ አንጣጣ ከሆነ የቀብር ስነ ስርዓት ራሱ ይለያል። በበጎ ቀን፣ ባዘቦት ቀን የሚጠበቀው የማህበራዊ ግዴታ በሙሉ በዛን ሰዓት እንዲመች ተሰርቶ አይጠበቅም። እና እኛም ጋር እንደዚሁ ያለ ይሄን ነበር የሰጠናቸው። እና ባህል የማይቀየር ነገር አይደለም፣ ልማድም የማይቀየር ነገር ምርጫዎች አሉላ ከበደ ና ዶክተር ተፈሪ አባተ የጀመሩት ወግ አላበቃም፣ ተከታዩ ሳምንት ይቀጥላል። ሰፋ ያለው ሙሉ ውይይታቸውን በድረ ገጻችን ና በፌስቡክ ገጻችን ላይ እናኖራለን። ለአሁኑ ዶክተር ተፈሪን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ወጣቱ ማደሪያ የሌላቸውን የቀን ሰራተኞች ከኮሮና ቫይረስ ለመጠበቅ መኖሪያ ቤቱን ወደ ጊዜያዊ መጠለያነት ቀየረ። የኮሮና ቫይረስ ወረርሽኝ ከጤና ባሻገር ኢኮኖሚንና ማህበራዊ እንቅስቃሴን የሚፈትን መሆኑን ተከትሎ ጠቅላይ ሚኒስትር አብይ አህመድ ምንም ለሌላቸው ማዕዳችሁን አካፍሉ በሚል የመረዳዳት ጥሪ ማቅረባቸው ይታወሳል። ይህን ጥሪ ተቀብለው ወደ ተግባር መግባታቸውን ከሚናገሩት መካከል አንዱ ካሊድ ናስር ነው። ኑሯቸው ከእጅ ወዳፍ የሆኑ ሰዎችን ከኮረና ወረርሺ ለመጠበቅ መኖሪያ ቤቱን ወደ ጊዜያዊ መጠለያነት ቀይሮ የማቆያ ስፍራ አዘጋጅቶላቸዋል። ባልደረባችን ስመኝሽ የቆየ ይህን በጎ ስራ እየሰራ ያለውን ካሊድንና በመጠለያው ገብተው ኑሯቸውን የጀመሩ ተጎጂዎችን በስልክ አነጋግራ የሚከተለውን አሰናድታለች፣ ቀጥሎ ታቀርበዋለች። የአዲስ አበባ ነዋሪ የሆነው ካሊድ ናስር የበጎ ፈቃድ አገልግሎት መስጠት የጀመረው የዛሬ አስር አመት ገደማ ለሜሪ ጆይ ኢትዮጵያ የበጎ ፈቃድ አምባሳደር ሆኖ ሲያገለግል ነው። በወቅቱ ሜሪ ጆይ ሁለተኛ ቅርንጫፉን በሐዋሳ እንዲከፍት ገንዘብ በማሰባሰብ ትልቅ አስተዋጽኦ ካበረከቱት ወጣቶች መሀል አንዱ ነበር። ምርጅ ኢትዮጵያ በሐዋሳ የገነባውን ማዕከል የመጀመሪያውን ከግንባታው ጀምሮ የገቢ ማሰባሰቢያ ሩጫዎቹን በማዘጋጀት ሙሉ ጊዜ በየአመት ባሉ የምናቃቸው ታዋቂ ሰዎች ጋር፣ ባለሀብቶች ጋር እየዞረ ብር ሰብስበን የራሳችንን ጨምረን ተረጆች፣ አቅም ለሌላቸው ደካሞች በዓልን በደስታ ከሌላው ኢትዮጵያውያን ጋር እኩል እንዲያሳልፈ በሚል ለረጅም ጊዜ ስንሰራ ነበረ። በዚህ መልኩ የበጎ ፈቃድ ስራን የተቀላቀለው ካሊድ የዛሬ ወር አካባቢ የኮሮና ቫይረስ ወደ ኢትዮጵያ መግባት ጋር ተያይዞ በመንግስትና በጤና ተቋማት የተላለፉት የአካላዊ መራራቅ መመሪያዎች በህብረተሰቡ እለታዊ ገቢ ላይ የሚያሳድረውን ተጽዕኖ ከግምት ውስጥ በማስገባት በጠቅላይ ሚኒስትር አብይ አህመድ የተላለፈውን ምንም ለሌላቸው ማዕዳችሁን አጋሩ ጥሪ ወደ ተግባር ለመቀየር ጊዜ አልፈጀበትም። በቀን ስራ የሚተዳደሩ ግን ቋሚ ማደሪያ የሌላቸውን ሰዎች ከቫይረሱ ለመጠበቅ ሰፊ የመኖሪያ ግቢውን በፍጥነት ወደ ጊዜያዊ መጠለያነት ቀይሮ በአሁኑ ሰዓት ሀያ አምስት ሰዎችን አስጠልሎ ይገኛል። ይሄ ማዕድ ቀርቶ ወይ ደግሞ ቋጥሮ ወይ ደግሞ ለተቸገረ ኅብረተሰብ በየቦታው ሄዶ ማድረጉ አብዛኛው ህዝብ እያደረገው ነው እና ከዛ በተሻለ ብዙውን ህዝብ ደግሞ አዌር እንድላያደርግ የሚችል ነገር ምን ማድረግ አለብኝ የሚል ነገር ፕላን አደረግኩኝ። ቢያንስ መቶ ሰው እንኳን በዚህ የጤና ተቋም በሚያዘው መሰረት አራርቀን በሚለው መንገድ ካደረግን እንኳን ይህን ያል ሰው ሊይዘል የሚችል ብለን ቦታውን ካልኩሌት አደረግኩኝ። ካሊድ የጠቅላይ ሚኒስትሩን ጥሪ የተቀበለው እሱና ወንድ እረፍት ለእረፍት ከሄዱበት አውሮፓ በኮሮና ቫይረስ በፍጥነት መስፋፋት ምክንያት ጉዟቸውን አቋርጠው ተመልሰው ራሳቸውን አግለው ቦሌ አካባቢ የሚገኘው ቤታቸው ውስጥ በተቀመጡበት ወቅት ነበር። በዚያን ወቅት ጊዜያችንን ቤታችንንና ግቢያችንን በማስተካከል እናሳልፍ ነበር የሚለው ካሊድ በጊዜያዊ መጠለያ ውስጥ ያስገባቸውን ሰዎች ያገኛቸው እሱና ወንድሙ ራሳቸውን የማግለያ ቀነ ገደባቸውን አጠናቀው በግቢያቸው ውስጥ የጀመሯቸውን ስራዎች ለመጨረስ የሚያግዟቸው የቀን ሰራተኞች ፍለጋ በተለምዶ የብሶት አደባባይ ተብሎ የሚጠራው ቦታ በወጣበት ወቅት እንደሆነ ይናገራል። በጣም ከተለያየ የሀገራችን ከተሞች የመጡ አሉ። ከአማራ ክልል፣ ከትግራይ፣ ደቡብ፣ ከኦሮሚያ፣ በቃ ይሄ ነው ማቲው፣ ከሁሉም ክልል የመጡ አሉ። እዛ ቦታ ላይ በቀን ስራ የሚተዳደሩ እንግዲህ፣ እነዚህ ሰዎች አደባባይ አፋቸውን አውጥተው የጎዳና ተዳዳሪ ነን ብለው በራሳቸው አላመኑም እንጂ ስለሚሰሩ፣ ሲሰሩ በሰሩባት ገንዘብ ይበሉበታል። ያድ መኝታ ከዛው ይከፍላሉ ያድራሉ። የዕለት ጉርስ ነው። ከዛ ግን ለምሳሌ አንድ ቀን ስራ ቢያጡ አንገታቸው ላይ የሚጠምጥሟት ጨርቅ ነገር አለች። ያችን ፎጣ ዘርግተው ጎዳና ነው የሚያድሩት። ቢኒያም ተክሌ ካሊድ በጊዜያዊነት ካስጠለላቸው የቀን ሰራተኞች መሀል አንዱ ነው። ደብረ ብርሃን ተወልዶ ያደገው ቢኒያም የተሻለ ኑሮ ፍለጋ የዛሬ አምስት ዓመት አዲስ አበባ ከመጣ ጀምሮ የፎቅ እና የመኖሪያ ቤት ግንባታ ላይ በቀን ሰራተኝነት ተቀጥሮ እየሰራ በቀን ከመቶ እስከ መቶ ሀምሳ ብር ያገኝ ነበር። ይህ ገንዘብ ከእለት ጉርሴና አንዳንዴ ደግሞ ለቀን ማደሪያ ከመክፈል አያልፍም የሚለው ቢኒያም አሁን ደግሞ በኮሮና ቫይረስ ምክንያት የኮንስትራክሽን ስራ እጅጉን በመቀዛቀዙ ኑሮዬ አደጋ ላይ በወደቀበት ሰዓት ነው ካሊድን ያገኘሁት ይላል። ከካሊድ የተገናኘ ነው አጋጣሚ። እንደዚህ ስራ ፍለጋ የምንቆምበት ቦታ አለ። እዛ ይመጣና ለስራ ይዘኝ ይሄዳል እና የተወሰነ ጊዜ ከሰራው በኋላ ስራውን ለምን አይነት ዓላማ እንደሚሰራው ምናምን ይነግረኛል። እና በነገሬ ነገር በጣም ተደሰትኩኝ። በወቅቱ ደግሞ እንደዚህም እንዳልኩሽ የኮንስትራክሽን ሳይቶች ብዙም ስራ ያቆሙበት ነበር በበሽታው የተነሳ ግማሹም የሰራተኛ ቅነሳ ምናምን አድርገው ትንሽ ስራ ተዳክሞ ነበረ እና ያንን እየሰራው እያለው አላማውን ነገር የለ እንደዚህ አይነት ነገር ነው ሲለኝ፣ በጣም ውስጥ ረካ። እንዲያውም የሰራውበትን ሳንቲም ሁላ አልቀበልም እስከ ማለት እንትን ብዬ ነበረ። ስራው እኛን ከዚህ ከመጣው በሽታ ከተለያዩ ችግሮች ለመታደግ ነው እና በጣም ተደስቼ ባለውበት ሰዓት ያው እንዳጋጣሚ ድሉን አግኝቼ እሱ ጋራ ያው ቤተሰባዊ ዝምድና መስርተን አብረን እየሮ ነው። እንግዲህ አሁን ሰዓት ሌላው በዚሁ መጠለያ ውስጥ ከገባ አስር ቀን የሆነውና ተወልዶ ካደገበት ወለጋ ወደ አዲስ አበባ ከመጣ ጀምሮ ላለፉት አስራ አምስት ዓመታት የቀን ስራ እየሰራ በጎዳና ላይ ያድር እንደነበር የሚናገረው መሀመድ አህመድ ኮሮና ከገባ በኋላ ደግሞ የቀን ስራውም ቀዝቅዞ የምበላውም ችግር ሆኖ ነበር ይላል። ኮሮናም ከገባም በኋላ እኔም በጣም ስትረስ ላይ ነበርኩኝ። እንዴት በምን አይነት ሁኔታ ነው ይህን ማሳለፍ የምችለው? ግድ መሰብሰብ ስለሚጠይቅ በሽታው በጣም በጭንቀት ላይ እያለሁም ነው። እንደ አጋጣሚ ከአንድ ወዳጅ ጋር መንገድ ላይ እየተንቀሳቀስን ወግን ሳለ ነው። ስለዚህ ኢንፎርሜሽን ስንሰማ እንደአጋጣሚ ቢልቦርዱን አገኘ ነው ማለት ነው። እዛ አካባቢ እና በር ላይ ቆመን ነው። እንደ አጋጣሚ እሱም ከቤት ወጥቶ ሲወጣ አየን። በር ላይ በቃ ያው እንግዲህ ይህ ካለው ሁኔታ አንጻር የተዘጋጀው እናንተን ለመሰሉ ወገኖች ስለሆነ ብንሞትም አንድ ላይ ብንኖርም አንድ ላይ መሆን አለበት የሚል አጭር በጣም አስገራሚ ንግግር ነው ከሱ የሰማሁት ና በጣም ተደንቅ ያለው። በቀጣይም ተጨማሪ ሰላሳ ሰዎችን ወደ ጊዜያዊ ማቆያው ለማስገባት ዝግጅት እያጠናቀቅኩ ነው የሚለው ካሊድ በአጠቃላይ ሰባ አምስት ሰዎችን የመቀበል እቅድ አለው። የቀን ሰራተኞቹ ወደ መኖሪያ ግቢው ከመቀላቀላቸው በፊት በወዳሴ ዲያግኖሲስ ማዕከል በነጻ የተላላፊ በሽታዎችን ጨምሮ ሙሉ የጤና ምርመራ ይደረግላቸዋል። በመጠለያ ውስጥ እስካሉ ድረስም ለሚያጋጠማቸው ማንኛውም አይነት የጤና አክል የሕክምና አገልግሎት ያገኛሉ። ካሊድ ይህን በጎ ስራ በራሱ ወጪ ቢጀምርም ሌሎች በዙሪያው ያሉ ጓደኞቹ ከድንኳን ጀምሮ አልጋ ፍራሽና ሌሎች የመኖሪያ ቁሳቁሶች እያሟሉለት እንደሆነ ይናገራል። ከማደሪያ በተጨማሪም ሰራተኞቹ የምግብና የንጽህና መጠበቂያ አገልግሎት የተሟላላቸው ሲሆን፣ ወደ መጠለያው ከገቡ በኋላ የኮሮና ስጋት እስከሚያበቃ ከመጠለያው መውጣት አይችሉም፣ ይላል ካሊድ። እንደ ማንኛውም እንደ ቤተሰቤ፣ እንደ እህት፣ እንደ ወንድሞቼ ከኛ ጋር አምነውበት በዚህ ይህን ችግር ጊዜ ከኛ ጋር አብረው ኳራንታይን አድርገው ቤት ውስጥ አርፈው ሊቀመጡ የሚችሉ እና በፈለጉት ጊዜ ግን መሄድ ቢፈልጉ ግን አሰናብተናቸው ወደ ቤት ግን ተመለሰው መምጣት የማይችሉ ምክንያቱም ቅድሚ ምርመራ አድርገው ስለሆነ የሚመለሱት ከወጡ እንደማይመለሱ ገልጸን እንደዚያ አይነት ፕላን አደረግን። አያይዞም ሁሉም የህብረተሰብ ክፍል ባለው አቅም ከተረባረበ የኮሮና ቫይረስ በሽታን መክታት እንዲሁም በኢኮኖሚና በማህበራዊ ሕይወት ላይ የሚደርሰውን ጫና መቀነስ ይቻላል ሲል ሌሎችም ያቅማቸውን እንዲያደርጉ ጥሪ ያቀርባል። ለአሜሪካ ድምፅ ለተጠናከረው ዘገባ ስመኝሽ የቆየ ነኝ ከፌርፋክስ ቨርጂኒያ። ትንሽ የቆየን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ኢትዮጵያ ውስጥ ለረጅም ዓመታት ተከልክሎ የቆየው በእንስሳትና በእጽዋት ላይ የሚካሄድ የዘረመን ለውጥ ወይም ቅይስ አካል ጂኤምኦ ምርምር ከአስር ዓመት በፊት መጀመሩ ይታወሳል። ባለፉት ሁለት ዓመታትም የምርምር ስራ የተካሄደባቸው የቢቲ ጥጥ ዝርያ በተገደበ መልኩ ለሙከራ ወጥተው እየተፈተሹ ይገኛሉ። በቅርቡ የዩናይትድ ስቴትስ የግብርና ቢሮም ኢትዮጵያ የዘረመን ለውጥ የተደረገባቸውን ዘሮች ለንግድ ለመጠቀም ማቀዷን ጠቅሶ ይበል የሚያሰኝ ነው ሲል አድናቆትን ቸሮታል። ይህን ተከትሎ በዘርፉ ባለሙያ የሆኑ ግለሰቦችና ወትዋቾች ሁኔታው የምግብ ዋስትናን ከማረጋገጥ ይልቅ በድህነት ውስጥ የሚኖረውን ገበሬ ለባሰ ድህነት ያጋልጠዋል በማለት ኢትዮጵያ የዘረመል ለውጥ የተደረገባቸው የግብርና ምርቶች ላይ ገደብ እንድትጥል እንቅስቃሴዎችን ጀምረዋል። በዚህ ጉዳይ ላይም ባልደረባችን ኤደን ገረመው የባለሙያ አስተያየታቸውን ይሰጡን ዘንድ በኢትዮጵያ የግብርና ኢንስቲትዩት የግብርና ባዮቴክኖሎጂ አስተባባሪ የሆኑትን ዶክተር ታደሰ ዳባንና በፊንላንድ ሄልሲንኪ ዩኒቨርሲቲ የድህረ ዶክትሬት ተመራማሪ የሆኑትን ዶክተር ክፍለ ማርያም የኋላን አነጋግራ ተከታዩን ዘገባ አጠናቅራለች። በግብርናው ዘርፍ በአዝርዕትና በእንስሳት ዙሪያ ምርታማነትን ለማሳደግ እንዲሁም በምግብ ኃይል የሀገርን አቅም አሳድጎ ትርፋማ ለመሆን የተለያዩ አይነት ጥናቶችና ምርምሮች በዓለም ላይ ይካሄዳሉ። ከነዚህ የግብርና ምርምር ዘርፎች ውስጥ እጅጉን ጎልቶ የወጣውና አከራካሪው ደግሞ የዘረመል ለውጥ ወይም ቅይስ ጄሞ ነው። የተለያዩ የዘረመል ለውጥ የተደረገባቸው የአዝርዕት አይነቶች በሽታን፣ ድርቅን፣ እንዲሁም ተባይን የመቋቋም አቅም ስላላቸው የተዘራው በሙሉ ውጤታማ በሆነ መልኩ ለገበያ መቅረብ በመቻሉ ትልቅ ተስፋ የሚጣልበት የምርምር ዘርፍ ነው። በዚህ የተነሳ ኢትዮጵያን ጨምሮ ጥቂት የማይባሉ የአፍሪካ ሀገራት አይናቸውን ወደዚህ የምርምር ዘርፍ ከጣሉ ዋል አደር ብለዋል። በአንጻሩ በዘርፉ ባለሙያዎች የሆኑ ግለሰቦች ይህ የምርምር ዘርፍ ከፍተኛ ጥንቃቄና ገደብ የሚያስፈልገው አነስተኛ ገበሬዎችን የራሳቸውን ተፈጥሯዊ ዘር በማሳጣት በትላልቅ የእርሻ ኩባንያዎች ስር እንዲሆኑ የሚያደርግ፣ በተፈጥሯዊ ኦርጋኒክ ምርት ላይ ውድመት የሚያስከትል፣ በዓለም ገበያ ተወዳዳሪነትን የሚያስቀር እንዲሁም የመሬትን የማብቀል ኃይል የሚጎዳና አካባቢያዊ ብክለት ላይ ተጽዕኖ በማሳደር አደጋ የሚጋረጥ ነው ይላሉ። በኢትዮጵያም ለረዥም ዓመታት እገዳ ተጥሎበት የቆየው ይህ የምርምር ዘርፍ እንደ አውሮፓውያኑ አቆጣጠር በ2015 ዓ ም በጸደቀው የብዝሃነት ማሻሻያ ህግ መሰረት ምርምሩ ተጀምሯል። ዶክተር ታደሰ ዳባ በኢትዮጵያ ግብርና ምርምር ኢንስቲትዩት የግብርና ባዮቴክኖሎጂ አስተባባሪ ናቸው። በኢትዮጵያ ውስጥ በአሁን ሰዓት እየተካሄደ ስላለው ምርምር ይዘትና ጠቀሜታ እንዲህ ያስረዳሉ። ኢትዮጵያ ውስጥ እንግዲህ በአብዛኛው የአቅም ግንባታ ስራዎችን እየሰራን በውጭ ሀገር የተሰሩትን የማላማት ስራዎች ነው የምንሰራው። በአብዛኛው እኛ የምንሰራቸው አንድ ሁለት ሙከራዎች አሉ። እነዛ በሙከራ ደረጃ ላይ ናቸው እና በታቀበ ሁም በማሳ ላይ የሚሆን ከሆነ ደግሞ ኮንፋይንድ በሆነ ሁኔታ የአካባቢ ደን እና አየር ለውጥ ኮሚሽን በሚባለው ዱሮ ሚኒስትር በነበረው በነሱ ተቆጣጣሪነት ምንም ነገር ቅንጣት ነገር ከዛ ሳይወጣ ቁጥጥር የተደረገበት የሚሰራ ስራ ነው። ከዛም አልፎ ደግሞ ለህብረተሰብ ጠቀሜታ የዋለ ቢቲ ጥጥ የሚባል በሁለት ሺህ አስራ ስምንት ፍቃድ የተገኘበት ምርምር አለ። ቢቲ ማለት ባሲለስ ቱሪንጀንሲስ የሚባል ቅጠል ላይ የሚገኝ የባክቴሪያ ዘር ነው። ያንን ፈተሽን እና ለህብረተሰብ ጠቀሜታ እንዲውል ተፈቀደ እና አምና ለተወሰነች ቦታ ሶሳ በሚባል አካባቢ በትንሽ ገበሬዎች ላይ ተሞክሮ ታይቷል። ዶክተር ታደሰ ይህ ምርምር በተለይም በጨርቃጨርቅ ኢንዱስትሪዎች ላይ በሚደረጉ ልማቶች ከፍተኛ ሚና እንዳለው በመጥቀስ የዘረመል ለውጥ ቅየሳ በተደረገለት በቢቲ ጥጥ ትርፋማ የሆኑ ሀገራትን በምሳሌነት ያነሳሉ። በዓለም ላይ ከፍተኛ የጥጥ አምራች ሀገራት ማናቸው ብንል ቻይና አሜሪካ ናቸው። እና እነዚህ በሽታ በመቋቋም ከፍተኛ ምርት እንዲኖረው አድርገው ለኤክስፖርት የሚያቀርቡት በዚህ ቴክኖሎጂ ነው። ለምሳሌ ነው ጥጥን ያነሳሁት። ሰፊ ጥጥ የምናመርትባቸው አካባቢዎች አሉ። ይህንን በሽታ ሊቋቋም የሚችል ዝርያዎች ብንጠቀም በጣም ከፍተኛ ሚና ይጫወታል። በሀገራችን እየተስፋፋ የመጣው የቴክስታይል ኢንዱስትሪ ፓርኮችን ማሟላት ራሱ ብንችል በጣም ከፍተኛ ውጤት ነው ለሀገራችን። ይህም አሁን ስንል እንግዲህ በአጠቃላይ ፋርሚንግ ሲስተሙን የመቀየር ወይም ብቸኛ አማራጭ የማረግ ሳይሆን እንደ አማራጭ የሚቀርብ ቴክኖሎጂ ሆኖ ለተባለለት ለውስን አላማ የታለምለትን የዱግና ችግር እንዲቀርብ ተደርጎ በጥንቃቄ ከተሰራ በጣም ውጤታማ ወይም ጠቃሚ ነው። ዶክተር ክፍለ ማርያም የኋላ በፊንላንድ ሄልሲንኪ ዩኒቨርሲቲ የድህረ ዶክትሬት ጥናት አድራጊና በግብርና እና በአዝርዕት ጥበቃ ዘርፍ በዘለቄታዊ የታዳሽ ተፈጥሮ ሀብቶች ምርምር ባለሙያ ናቸው። የዘረመን ለውጥ ጥናት ዘርፍ ከፍተኛ የሆነ ጥቅም ያለውና ምርምሩ ሊበረታታ የሚገባ ቢሆንም ኢትዮጵያ ውስጥ ግን ተቻክሎ አነስተኛ ገበሬዎችን እዚህ ውስጥ መክተቱ ትልቅ አደጋ አለው ይላሉ። የዘረመል ለውጥ የተደረገባቸው የጥጥና የድርቅን የሚቋቋም በቆሎ ምርምር በታቀበ ሁኔታ ወይም ደግሞ ወደ ውጭ በማይወጣ ሁኔታ በተመራማሪዎች ቁጥጥር ስር ሆኖ ምርምሩ መካሄዱን ደግፋለሁ። የዘረመን ለውጥ የተደረገባቸው አዝርት ወይም ደግሞ ሌሎች ለጥጥ አይነት ቴክስታይላቸው ወይም ለፋይበራቸው ተብሎ የሚመረቱ አዝርቶች የራሳቸው የሆነ ጉዳት ሊኖራቸው ይችላል። የራሳቸው የሆነ ጉዳት ስንል ምንድን ነው? ለምሳሌ እንደ ኢትዮጵያ ባሉ እጅግ በጣም ደሀ በሆነ እጅግ በጣም የተበጣጠሰ መሬት ባላቸው ገበሬዎች መካከል ላይ እነዚህን የበቆሎና የጥጥ ዝርያዎች ብንለቅ እነዚህ አንደኛ ሲሰሩ በራሳቸው አንድ አይነት ዘር በመሆናቸው በተለያየ በሽታ በተለያየ ነፍሳት የመጠቃት እድል አላቸው። እንደገና ደግሞ ከፍተኛ ምርት ለመስጠት ደግሞ ከፍተኛ የሆነ የጸረ አረም፣ የጸረ ፈንገስ፣ የጸረ ነፍሳት መድኃኒቶችን ስለሚጠቀሙ በአካባቢ ላይ ከፍተኛ ብክለትን ያመጣሉ። በአጠቃላይ ገበሬው ሁሌም በየአመቱ ባዶ ጁን ነው። ዘርን በተመለከተ ዋናውን ትርፍ ለዘር ግዢና እንደውም ደግሞ ራሱን በቆሎንም ለማምረት ለሚከላከልበት ለግብዓት አቅርቦት ያወጣውና ባዶጁን ይቀራል። የመጨረሻው አሸናፊ ኮርፖሬቶች ይሆናሉ። ዘሩን፣ ጸረ አረሙን፣ ጸረ ፈንገሱን፣ ጸረ ነፍሳቱን የሚያቀርቡ ድርጅቶች ይሆኑና ገበሬው ትርፍ አልባ ሆኖ በዕዳ ተዘፍቆ ይቀራል። ዶክተር ክፍለማርያም የዘረመል ለውጥ ጥናትና ምርምር እንዳለ ሆኖ ምርምሩ በፖሊሲ ሊቀረጽለት ይገባል ይላሉ። አንደኛ በምን መልኩ ነው ልንጠቀም ምን ይገባል? እነማን አዝርቶች ላይ ነው ልንጠቀም ይገባን? እስከምን ደረጃ ነው ልንሄድ የሚገባን? እንዴት ነው ደግሞ ጉዳትና ጥቅሙን ልንከታተለው የሚገባ የሚል ስትራቴጂ ወጥቶለት ፍሬምወርክ ተነድፎለት በሀገር ደረጃ ነገ ነገ ወዲያ ስኬታማ ከሆነ ሊተገበር ይችላል። ነገር ግን አሁንም ቢሆን ይህንን ደግሞ ተግባራዊ በምናደርግበት ጊዜ ለተወሰነ ጊዜ የተወሰኑ ጂኦግራፊካል ኤሪያዎች መከለል እና የተወሰነው ኤሪያ ወይም የተወሰነ የሀገሪቱ ክፍል ከነዚህ ከጀሞ ነፃ ሆኖ ኮንታምኔትን እንዳይሆን መጠበቅ፣ በተወሰኑ ክልሎች ብቻ ላይ ግን ሙከራውን ማካሄድ ይቻላል። እስከዛው ድረስ ግን በተለይ በተለይ ከፍተኛ ደጋማው አካባቢ ያለው በጣም በጣም የሚያስተዳደረው ገበሬ መካከል ላይ ገብቶ ውዥንብር መፍጠር ግን አይጠበቅብንም እና በዘመቻ መካሄድ የለበትም። እጅግ በጣም በሰክነው ሁኔታ ማነው አትራፊው መጨረሻ ላይ የሚለውም ገበሬው ያጠርፋል፣ አገሪቱ ትጠቀማለች። ፈንጂሳይድ አምራች ካምፓኒዎች ናቸው ተጠቃሚ። ዘራ አምራች ካምፓኒ ገበሬውን ይሄንን ሰርቶ ቀስ ብሎ ግንባር ጥሩ ይመስለኛል። በኢትዮጵያ ግብርና ምርምር ኢንስቲትዩት የግብርና ባዮቴክኖሎጂ አስተባባሪ የሆኑት ዶክተር ታደሰ ዳባ ስጋቶች የሚነሱባቸው ጉዳዮቹ ከፍተኛ በሆነ ጥንቃቄ ከብዙ ሙከራዎች በኋላ ለህብረተሰብ የሚደርስ ነው ይላሉ። ይሄ በጣም ሎጂካል ስጋት ነው። በእርግጥ ጥሩዊ ነታቸው እንዳይለወጡ እነዚህ ዘረመላቸው የተቀየረ የተለወጡ ዝርያዎች አካባቢ ላይ የነበሩትን እንደማያጠፉ በደንብ ይጠናል በሞለኪላ ደረጃ ጭምር ከላብም ውጭ ሌላው በሰውና በእንስሳት ጤና ላይ እንደዚሁ በተለያዩ ሁኔታ በዚያ ደረጃ ተተንትኖ ይታያል። እና ትጋቱ ጥሩ ሆኖ ግን ይሄ በደንብ ታይቶ ተፈትሾ ማረጋገጫ የተሰጠው ስለሆነ እርግጠኛ ተኮኖ ነው ለሰው ጠቀሜታ የሚውለው። በአሁን ሰዓት ኢትዮጵያ ውስጥ እንሰት፣ በቆሎ እና ጥጥ ላይ ሙከራዎች እየተካሄዱ እንደሆነም ዶክተር ታደሰ ዳባ አክለው አስታውቀዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው እና በሌሎችም ባልደረቦቻችን ስም የምሰናበታችሁ ሲዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም። da na daru.